ከትናንት በስቲያ ረቡዕ የሞቱት ሰዎች አስራ ዘጠኝ ፍልሰተኞቹ ማለት ነው ሶማሌዎች ናቸው ተብሎ ቀደም ሲል ተዘግቦ የነበረ ሲሆን፣ ዛምቢያ ውስጥ የእንዶላ ከተማ ነዋሪ የሆኑና ሞሀመድ አብዱላህ የተባሉ ሶማሊያዊ ነጋዴ ሞተው የተገኙት ፍልሰተኞች ኢትዮጵያውያን መሆናቸውን ለቪኦኤ የሶማልኛ አገልግሎት አረጋገጡ። አስከሬናቸውም ወደ ዛምቢያ የተወሰደ ሲሆን የዛምቢያ ባለስልጣናት በእርግጥ ፍልሰተኞቹ ኢትዮጵያውያን መሆናቸውን በማረጋገጥ መግለጫ ሰጥተዋል። የመግለጫው ፍሬ ሐሳብ እንደሚከተለው ቀርበዋል። መለያ ቁጥሩ ኤኤፍቢ 496 የሆነውና ንብረትነቱ የኖድላ ቤኤም ትራንስፖርት መስሪያ ቤት የሆነው የዛምቢያ የጭነት መኪና በኮንጎ ባለስልጣናት ይጠለፋል። ከጭነት መኪና ውስጥ የጓጓታ ድምፅ የሰሙ አሽከርካሪዎች ሁኔታውን ለባለሥልጣናት በመግለጻቸው የኮንጎ ባለሥልጣናትም የጭነት መኪናውን ሲፈትሹ በርካታ አሳና ጥራጥሬ በቆሎ ከተሞሉ ጆንያዎች ጋር 73 ኢትዮጵያውያን ይገኛሉ። የጭነት መኪናው ሲከፈት 11ዱ ሞተዋል። ቆይቶም የሟቾቹ ቁጥር ወደ 19 ከፍ ብሏል። የአሟሟታቸው ሁኔታ እየተጣራ ቢሆንም ከመጨናነቅና ከመታፈን የተነሳ አየር በማጣታቸው እንደሆነ ተገምቷል። አስከሬናቸውም ወደ ዛምቢያው ንዶላ ማዕከላዊ ሆስፒታል ተልኳል። ኤድዋርድ ሲምዋባ የተባለው የ29 ዓመቱ የጭነት መኪናው አሽከርካሪና የ37 ዓመቱ ኬስታ ካንያንታ የተባለው ረዳቱ ሁለቱም ንዶላ ውስጥ ከዛምቢያው መሳላ ሲሆኑ ከሌሎች 54 በህይወት የተረፉ ኢትዮጵያውያን ተጓጓዦች ጋር ወደ ንዶላ ተወስደዋል። የዛምቢያ ንዶላ መስሪያ ቤት ከዓለም አቀፉ የፍልሰተኞች ድርጅት ጋር በመተባበር በህይወት የተረፉት እንደ መጠለያ፣ ምግብ፣ የመጠጥ ውሃ፣ መድኃኒትና አልባሳት ሊያገኙ የችሉ ዘንድ ወደ ሉሳካ ለማጓጓዝ እየጣረ መሆኑ ታውቋል። ብዙዎቹ ከድካም የተነሳ ዝለውና መንቀሳቀስ ተስኗቸው ተስተውለዋል። ይህ በእንዲህ እንዳለ ዓለም አቀፉ የፍልሰተኞች ድርጅት ኢኦኤም እንደገለጠው በዚህ ዓመት ብቻ ወደ አውሮፓ ለመሄድ የሞከሩ ቢያንስ 120 ሺህ ፍልሰተኞች በኒጀር በኩል ተሻግረዋል። በህገ ወጥ አሸጋጋሪዎች አሸጋጋሪዎች ግዴለሽነት የተነሳ የሞቱና ኢኦኤም እስካሁን በኦፊሴል የመዘገባቸው ፍልሰተኞች ቁጥር 304 ነው። ይህም በአጠቃላይ ወደ አውሮፓ ለመፍለስ ሲሞክሩ ሰሐራ ምድር ላይ የሞቱትን ፍልሰተኞች አጠቃላይ ቁጥር 470 እንዲያደርሰዋል። የሞቱት ፍልሰተኞች ጠቅላላ ድምር ምናልባት ከፍ ሊል እንደሚችልም አይኦኤም አመልክቷል። እንደ ድርጅቱ አገላለጥ አያሌ ሴቶች በተፈራራቂ ወንዶች ከመጠን ያለፈ የወሲብ ግንኙነት ሕይወታቸው አልፏል።